የኦሮሞ የሕግ ባለሙያዎች ማኅበር ባሳለፍነው ቅዳሜና እሁድ ጥቅምት 12ና 13 2009 ዓ ም ለንደን ላይ ልዩ ጉባኤ አካሂዶ ነበር። ስብሰባው የተዘጋጀው በኦሮሚያ ክልል ውስጥ እየተፈጠረ ባለው ቀውስ ዙሪያ ለመነጋገር የተለያዩ የኦሮሞ አመለካከቶችን ባገናዘበ መልኩ ውይይት ማድረግና መሠረታዊ በሆኑ ጉዳዮች ላይ መግባባት ለመፍጠር መሆኑን ከጉባኤው አዘጋጆች አንዱ የሆኑት የኦሮሚያ ክልል የቀድሞ የጠቅላይ ፍርድ ቤቱ ፕሬዚደንት አቶ ተሻለ አበራ ለቪኦኤ ገልጸዋል። የስብሰባው ተሳታፊዎች የሲቪክ ማኅበረሰቦች አባላት፣ በተለያዩ የፖለቲካ ተቋማት ምሁራንና፣ በአጠቃላይ በኦሮሞ ጉዳይ ላይ ያገባናል የሚሉ የኦሮሞ ተወላጆች እንደሆኑ አዘጋጁ ተናግረዋል። ተሳታፊዎቹ የኦሮሞ ትግል ምን መምሰል አለበት፣ እንዴት መራመድ አለበት ለሚሉ ጥያቄዎች የሐሳብ ልውውጥ ማድረጋቸውንም አቶ ተሻለ አስረድተዋል። ጽዮን ግርማ አቶ ተሻለ አበራንና በጉባኤው ላይ ተገኝቶ የነበረውን በኦሮሞ የተቃውሞ እንቅስቃሴ ውስጥ የኢንተርኔት ላይ ተሟጋች ጃዋር መሐመድን አነጋግራ ተከታዩን ዘግባለች። ዓለም አቀፍ የኦሮሞ የሕግ ባለሙያዎች ማህበር በየዓመቱ ስብሰባ እያዘጋጀ ውይይት እንደሚያካሄድ የገለጹት የቀድሞ የኦሮሚያ ጠቅላይ ፍርድ ቤት ፕሬዝዳንት አሁን ደግሞ በለንደን ዩኒቨርሲቲ የኢኮኖሚክስ ትምህርት ቤት ተጋባዥ ተመራማሪ የሆኑት አቶ ተሻለ አበራ ናቸው። አቶ ተሻለ ከማህበሩ ስራ አስፈጻሚዎች መካከል በለንደን የሚገኙት እርሳቸው ስለሆኑ አቶ ባይሳ ከተባሉ ሌላ ስራ አስፈጻሚ ጋር በጋራ በመሆን ጉባኤውን እንዳስተባበሩ ተናግረዋል። በዚህም መሰረት በማህበራዊ ብዙሀን መገናኛና በማህበሩ ድረገጽ እንዲሁም በሌሎች ብዙሀን መገናኛ ጥሪ አድርገው በርካታ ተሳታፊዎችን መጋበዛቸውን ገልጸዋል። የኦሮሞ ሚስሲፊክ የሚባሉ ሲቪክ ማህበረሰቦች፣ ሚዲያ፣ የፖለቲካ ተቋማት እንዲሁም የኦሮሞ ምሁራን የኦሮሞ ጉዳይ ያገባኛል የሚሉ የኦሮሚያ ውስጥ በተፈጠረው ቀውስ ዙሪያ ይህንን እየተካሄደ ነው። ምንድን ነው መነሻው? እንዴት ነው ማኔጅ መደረግ ያለበት? ወደ ቲኪን ይወስዳታል የሚለውን የማጥናትና በዚያ ዙሪያ አጠቃላይ መግባባት እንዲፈጠር የማድረግ ነገር ነው። አቶ ተሻለ በአጀንዳ ቀርበው ውይይት የተደረገባቸው ሀሳቦችንም አስረድተዋል። በርካታ ነጥቦች ነው ያሰመሱት። ሳይንቲስቶች ከሳይንስ አንጻር ለኦሮሚያ እድገት ምንድን ነው ጠቃሚ ነው ብለው የሚሉትን ነገር ያቀረቡበት ሁኔታ ሁሉ አለ። ወደፊት የፖለቲካ አቅጣጫቸውን ስለ ኦሮሚያ ያላቸው ያላቸው ራዕይ አቅርበው ከህዝቡ ጋር የተወያዩበት፣ አንድነታቸውንና ልዩነታቸውን ለማጥራት የሞከሩበት ውይይት ነበር። ህዝቡም በዛ ላይ ሪፍሌክት ያድርግ ነበር። ያንን ፎረም መፍጠርና ህዝቡና እነኚህ በተለይ የፖለቲካ ተቋማት እንዲነጋገሩ ያሉት አቋማት ምንድን ናቸው? ስንት አቋሞች አሉ? በኦሮሞ የፖለቲካ ኃይሎች የሚለውን የማየትና ህዝቡ ውስጥ ከነሱ ምንድን ነው የሚጠብቀው የሚለውን የማየት ነገር ነው። በቦታው ተገኝተው ከነበሩት መካከል በኦሮሞ የተቃውሞ እንቅስቃሴ ውስጥ የኢንተርኔት ላይ ተሟጋች ና የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ አቶ ጀዋር መሀመድ አንዱ ነበር። አቶ ጀዋር በስብሰባው ላይ የተገኙት በሙሉ የኦሮሞ ህዝብ ምን አይነት እጣ ፋንታ ሊኖረው ይገባል የሚለው ላይ የተለያየ አመለካከት እንዳቀረቡ ገልጾ በሱ በኩል ከሌሎች የህግ ባለሙያዎች ጋር በመሆን መልእክት ማስተላለፉን ገልጿል። ፖለቲካ ድርጅቶች መካከልም ሆነ የተለያዩ ሀሳቦችን ለማቀራረብና ኮንሰንሰስ ለመፍጠር የፖለቲካ ድርጅቶች ሚና ምንድን ነው? የህዝቡ ሚና ምንድን ነው መሆን ያለበት? የሌሎች ኢትዮጵያን ህዝቦችና እንዲሁም ደግሞ የዓለም አቀፍ ማህበረሰብ ምንድን ነው የሚለው ላይ ነው የተናገሩት። በዚህ ረገድ ለምሳሌ ህዝቡ ከፍተኛ ቁጣ ነበር ሲያሳይ ነበረው፣ እነኝህ ድርጅቶች አንድ መሆን አለባችሁ፣ መቀራረብ አለባችሁ፣ አንድ ካልሆናችሁ እንደዚህ ተከፋፍላችሁ ሁለተኛ እንዳትመጡብን የሚል ከፍተኛ እዚሁ አንድ ሁኑ የሚል አይነት ጫና ነበር ሲኖር የነበረው እና ያ ጫና ጥሩ ጫና ነው ማዳመጥ ባቸው እናንተ የፖለቲካል ፓርቲዎች ያልኳቸው የህዝቡንም ደግሞ አዎ የእናንተን እንዴት ይሰማናል መሰማትም አለበት ስታደርጉ ደግሞ ወደ ኮንስትራክቲቭ ወደ ሆነ መልኩ እንዲሄድ ዲሲፕሊን ባለው መልኩ በመደማመጥ ባለበት መልኩ መሄድ እንዳለበት እነዚህ ሀሳቦች በቀላል የሚቀራረቡ ሳይሆን በተደጋጋሚ በምናደርጋቸው ውይይቶች መፈታት አለበት ነው ያልኩት። አቶ ተሻለ በበኩላቸው የኦሮሚያን የወደፊት እጣ ፋንታ በተመለከተ ፓርቲዎቹም ሆኑ የመብት አራማጆቹ የሚያስቡትን የሚያራምዱትን እንዲሁም የሚመኙትን ነገር ወደ መድረክ አውጥተው እንዲያቀርቡ እድሉን የፈጠረ መድረክ ነበር ብለዋል። በዚህም በፖለቲካ ድርጅቶቹ በኩል የተንጸባረቀውን ሀሳብ ጠይቄያቸው ነበር። ኦሮሚያ በተለይ ከነበረው ጭቆና አንጻር ኢንዴፔንደንት መሆን አለባት የሚል ቪዥን ያላቸው አሉ። አይ በኢትዮጵያ ማዕቀብ ኦሮሞ ጥያቄ ሊፈታ ይችላል ብሎ የሚያስቡ ነበሩ። መሰረታዊ የውይይት መሰረት ይሄ ነበር። የሁለት ቀኑ ስብሰባ ከተካሄደ በኋላ ከተካሄዱት ውይይቶች መካከል ትኩረት አግኝተው በተለያየ ቦታ የውይይት አጀንዳ ከሆኑት መካከል አቶ ሊቦን ዋቆ የተባሉ ፍሮንት ፎር ኢንዲፔንደንስ ኦሮሚያ የተባለን ድርጅት ወክለው በስብሰባው ላይ የተገኙ ሰው ናቸው። እኚህ ግለሰብ በስብሰባው ላይ ሲያቀርቡ የተሰሙት ሀሳብም ኦሮሞ ሰላም የሚሆነው ኢትዮጵያ ስትበታተን በመሆኑ ኢትዮጵያ መበተን አለባት ያሉ ሲሆን፣ እንዲሁም ዶክተር ጉዲሳ ሙለታ የተባሉ ሌላ ሰው እያደረግን ያለነው ትግል ኦሮሞ መልሶ ሀገሩን እንዲረከብ እንጂ እየፈረሰች ያለችውን ኢትዮጵያ በባላ ለመደገፍ አይደለም ማለታቸውን ጠቅሼ እነዚህ ሀሳቦች እንዴት ተስተናገዱ ስል አቶ ተሻለን ጠይቄያቸው ነበር። እዛ ያንን ፎረም ስንፈጥር እነኝህን ኦፕሽኖች የተለያዩ አመለካከቶች አሉ። በኢትዮጵያዊነት ዙሪያ በኢትዮጵያዊነት ዙሪያ ኢትዮጵያ ውስጥ መናገር በተከለከለበት የኦሮሞ ሕዝብ በተገፋበት ሁኔታ ውስጥ ሰዎች የተለያየ ብሶት ይናገራሉ። የተለያየ ብሶት አላቸው። ኢትዮጵያ ውስጥ ዲሞክራሲ ስለሌለ እና ሰው ስለታፈነ ጭቆናው በጣም ክፉ ስለሆነ ሰዎች የራሳቸውን የፖለቲካ አቋም ጨምሮ በተለያየ መንገድ ይገልጹታል፣ ለሌላው በማይመች መል ይሄንን አስመልክቶ የኦሮሞ ሎየርስ አሶሴሽን ምንም አቋም የለው። እነኝህም ነገሮች ህዝቡ እንዲወያይበት የማድረግ ስራችን ይቀጥላል። ይሄ ማለት የኦሮሞ ሎየርስ አሶሴሽን ከየትኛውም ከሚንጸባረቁ የፖለቲካ አጀንዳዎች አሶሴት ራሱን ያደርጋል ወይም ደግሞ ከአንደኛው ጋር ሲምፓታይዝ ያደርጋል ብሎ ማለት ተገቢ አይሆንም። ምክንያቱም ከቀድሞው ስናዘጋጅ ይህን አቋማችንን ግልጽ አድርገን ነው የሚቀርቡት አስተሳሰቦች የአቅራቢው የባለ ጉዳዩ ነው። በዛ ላይ የመወያየት የህዝቡ ጉዳይ ነው እና የተነገረው ነገር በእርግጥ የተነገረ ነው። ይሄ ማለት የቀረበው ግን እሱ ብቻ ነው ማለት አይደለም። ኦሮሞ ህዝብ እንዴት ነው የሚያስተናግደው ይህን አመለካከት? በሂደት የሚታይ ነገር ነው የሚሆነው። አቶ ተሻለ አክለው እንደተናገሩት በኦሮሞ ማህበረሰብ ውስጥ ኦሮሚያን የተመለከቱ አመለካከቶች በሙሉ ወደ መድረክ ወጥተው መልካም ተብሎም ሚፈረጅ ወይም በጎ ያልሆነ ሁሉም ፊት ለፊት ወጥቶ ውይይት መደረግ አለበት ብለው እንደሚያምኑ ገልጸዋል። በዚህም መሰረት ኦሮሚያ ተገንጥላ ራሷን በራሷ ማስተዳደር አለባት፣ የኦሮሞን ህዝብ ሰላም ለማስጠበቅ ኢትዮጵያን መበተን፣ እንዲሁም የኦሮሞ ህዝቦች መብት የተከበረባት ዲሞክራሲያዊት ኢትዮጵያ ከተፈጠረች የኦሮሞ ህዝብ እዛው አብሮ መኖር ይችላልና ዲሞክራሲያዊት ኢትዮጵያን መፍጠር የሚል ዓላማ ያላቸው አስተሳሰቦች እንደተንጸባረቁ ተናግረዋል። በዚህ ውይይት ላይ ቢሆን ቢሆን ታግለን መብታችንን አስመልሰን ከሌሎች ጋር አብረን እንኖራለን፣ ካልሆነ ግን ያችን ሀገር በታትነን ጥለናት እንሄዳለን። እንደ ትላንቱ የማይረቡት ላያችን ላይ ተጭነው እንዲያስተዳድሩን አንፈቅድም የሚል ሀሳብ ማንጸባረቁ የተገለጸው አቶ ጀዋር መሀመድ ነው። ይህ ሀሳብ ያንተ ነው ወይ በሚል ጠይቄዋለሁ። የዓለም አቀፉ ማህበረሰብ ላይ ነው ይሄን ያነጠጠርኩት የዓለም አቀፉ ማህበረሰብ ከህዝቦች መብት ከህዝቦች ነጻነት ይልቅ አምባገነናዊ ስርአቶችን በመደገፍ ሀገሪቷ አንድ ሆና መቀጠል አለባት ከሚል እዛ አካባቢ ስቴብል የሆነ ተላላኪ የሆነውልን ጠንካራ ሆነው ሌሎቹ ሀገሮች እዛ አካባቢ ያሉ ሀይሎችን ይቆጣጠሩልናል ከሚል ሳሳተ አመለካከት በእኛ ላይ የሚያደርጉት ጫና አለ በየጊዜው። ያ ጫና መቆም እንዳለበት ነው። እዛ ሀገር ውስጥ የኦሮሞ ህዝብ መብቱ ተከብሮ ድረት ከሌላው ህዝብ ጋር መኖር ይፈልጋል። ይሄንን ደግሞ በተጨባጭ ባለፉት አስራ አንድ ወራት አሳይቷል። ግን ግን አሁን ያለው ወጣት አሁን ያለው ትውልድ ወያኔ በኢትዮጵያ አንድነት ስም በሰላምና በስታቢሊቲ ስም እየጨፈጨፈን ሊሄድ አይገባም። ታግለን ከጎናችን ቁሙ። ታግለን ለሁሉም የሚሆን ስርዓት እንገነባ። አለበለዚያ ግን እኛ ከእንግዲህ በኋላ ባርነት፣ ጭቆና፣ መገለል፣ መገደል ሰልችቶናል፣ በቅቶናል የሚል ምግ ያደርጉት የመብት ጥያቄ ማንሳትና ሀገር የመበተን ሀሳብን ምን አገናኛቸው? ለጀዋር ያቀረብኩለት ጥያቄ ነበር። ምክንያቱም እኛ እየተጨቆን ትላንትናም ዛሬም ከትላንት ወዲያ ስንቀጠቀጥ የነበረው በኢትዮጵያ ስም ነው። ኢትዮጵያን በማቆየት ስም አንድነት የማይፈልጉ አምባገነኖች የአንድነትን ዳበካባ እየተላበሱ ህዝባችንን ይጨፈጭፉታል እና አሁን ባለበት ሁኔታ በየቀኑ በሺዎች የሚረሸኑበት የሚገደሉበት፣ የሚታሰሩበት ሁኔታ ላይ ለነዚህ ጭቁን ህዝቦች፣ ለነዚህ ተበዳይ ህዝቦች ሀዘኔታ እና ድጋፍ ከማሳየት ይልቅ ሁሌም አንድነት አንድነት የሚባለውን ከበሮ መደለቅ ሊኖር አይችልም። ኢትዮጵያ መኖር ያለበት የህዝቦች አንድነት እንጂ አንድ ስርዓት ከላጭ ቁጭ ብሎ የአንድን ብሔር የበላይነት እያመጣ የኦሮሞና ሌላውን ህዝብ የሚቀጠቀጥበት ማለቅ አለበት። ምርጫው በመጨቆንና መጥፋት መካከል ከሆነ መጥፋትን እንመርጣለን። ይሄ እኔ ብቻ አይደለውም። ማንኛውም ደረጃ ያለው ኃይል ወይ ወይ መብታችን መከበር አለብን ወይ መጥፋት መውደም አለብን። ተከብረን መብታችን ተከብሮ መኖር ካልቻል በአንድነት ስም የምንጨፈለግ ከሆነ መጥፋትን ነው የምንመርጠው። አቶ ጀዋር እንዲህ ያሉ ሐሳቦችን ጨምሮ በርካታ ሐሳቦች ተነስተዋል። ለኦሮሞ ሕዝብ የትኛው ነው የሚጠቅመው የሚለው ላይ ግን ሐሳቦቹን ፊት ለፊት እያመጡ ውይይት እንደሚያደርጉበት ተናግረዋል። በኦሮሞ ውስጥ የተለያዩ ተጻራሪ አመለካከቶች አሉ። እነዚህ አመለካከቶች ወደ አንድ መድረክ አንዱን ወደ ሳይገለል ኢትዮጵያ የሚለውም ነፃ ኦሮሚያ የሚለውም ሳይገለል ወደ አንድ መድረክ መጥተን ተወያይተን መጀመሪያ በውስጣችን አቋም ላይ ኮንሰንሰስ ላይ መድረስ አለብን። ለንደን ላይ ጀምረነዋል፣ አትላንታ እንቀጥላለን። ከዛ በኋላ በየኮሚኒቲው በየቤቱ እየሄድን እንወያያለን እስክንስማማ ድረስ። ከዛ በኋላ ከዚህ በፊት ያልኩ ነገር ነው። እንደ ኢትዮጵያ ደግሞ ከሌሎች ብሔር ብሔረሰቦች ጋር ግራንድ ዳያሎግ መከፍተል ትልቅ ብሔራዊ ውይይት ከፍተን እነዚህ ያሉ ልዩነቶች እነህ ኢንሴኪሪቲዎች እንዲጠፉ እንዲጠቡ ማድረግ መቻል አለብን። ይሄን ፕላን አድርገናል። ከሌሎች ብሔር ታጋዮች ጋር የአንድነት ኃይልነት ከሚሉት ጋር መወያየት መቻል አለብን። ውይይት አመለካከቶች መታፈን የለባቸውም። መፍተዉ አዳምጦ የተለያዩ አመለካከቶች ውስጥ የሚፈልገውን እንዲወስድና ተፈላጊ ያልሆነውን ሪጀክት እንዲያደረግ መቻል አለብን። አቶ ተሻለን ስብሰባው በምን እንደተደመደመ ጠየቂያቸው። ስብሰባው የተጠራው ያሉትን አመለካከቶች ለማየትና ውይይት ለማድረግ በመሆኑ በየትኛውም አመለካከት ላይ ውሳኔ እንዳልተሰጠውና ውይይቱ እንደሚቀጥል ተናግረዋል።